የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምጽ፣ እንደምናመሻችው ከአሜሪካ ድምጽ ራዲዮ ጋቢና ቪኦኤ ተጀምሯል። ዛሬ ታህሳስ 2 2012 ዓ.ም ነው። ከአዲሱ ትውልድ ድምፅ ቀጣዮቹን ጉዳዮች ትሰማላቸው። የኖቤል የሰላም ሽልማት ተሸላሚው ጠቅላይ ሚኒስትር አብይ አህመድ ወደ አዲስ አበባ ሲመለሱ የሞቀ አቀባበል ጠብቋቸዋል። ይሄ ፈረሰኛ እዚህ የተገኘው በጠቅላላ የደስታ መግለጫን የአንድነት መግለጫን፣ እንደዚሁም ለሀገራችን ብልጽግና ሰላምን በተመለከተ የሚያመለክት ነው ብዬ ነው ምናስበው። እንደራሴ ይህን የተመለከተ ዘገባ ይኖረናል። የተባበሩት መንግስታት ድርጅት የትምህርት የሳይንስና የባህል ተቋም ዩኔስኮ የጥምቀት በዓልን ከማይዳሰሱ ዓለም አቀፍ ቅርሶች መካከል መመዝገቡም ተሰምቷል። እንደ ሀገር ጠቅላይ ሚኒስትራችን የኖቤል የሰላም ሽልማት ያገኙበት ከመሆኑ አንጻር በተለይ ንግረ ቀደም ኢትዮጵያ በተለይ የቱሪዝም ሀብቷ በከፍተኛ ደረጃ እየተዋወቀበት ወር ነው ብዬ የማስበው እንደ እድል ነው የሚጠ የሰማ ናቸው። የቱሪዝም ኢትዮጵያ ኃላፊ አቶ ስለሺ ግርማ ናቸው። አብሮ ነው ያመሻሉ። ተጨማሪ ዘገባዎችም አሉን። አብረናችሁ የምናመሸው እኔ ሀብታሙ ስዩም ነኝ። እኔ ደግሞ ኤደን ገረመው። በመቀጠል ያለምን ሁሉ በአጫጭር የሚያስቃኝ ዜናዎች እናካፍላችኋል። ከዜናዎቹ ጋር ተመልሰን መተናል። ከህወሓት በስተቀር ድሬዳዋን በጣምራ የሚያስተዳድሯት ሶስቱ የቀድሞው የኢህአዴግ ድርጅቶች እንዲሁም አጋር ድርጅቶቹ ሶዴፓና ሀብሌ በብልጽግና ፓርቲ ስር በጋራ ሊሰሩ ተፈራርመዋል። ፓርቲዎቹ ስምምነት ከመፈራረም ባለፈ በአዲሱ የብልጽግና ፓርቲ ፕሮግራም እና ደንብ ዙሪያ ለሁለት ቀናት ውይይት አካሂደዋል። በዚህ ውይይት በብዙ ጉዳዮች ላይ የጋራ መግባባት እንደነበረ የጉባኤው ተሳታፊዎች የሆኑ አመራሮች ለቪኦኤ አስታውቀዋል። ሆኖም ተጨማሪ ማብራሪያ ያስፈልጋቸዋል ተብለው በተለያዩ ጥያቄዎች ላይ ባለፈው ማክሰኞውን ሌላ መድረክ የተዘጋጀ ሲሆን ከብልጽግና ፓርቲ ዶክተር አሎም ሱሜ ስሜ ወጥተው ማብራሪያ ሰጥተዋል። ዶክተር አለሙ ስሜ የኢትዮጵያ ሕዝብ በቋንቋ የመገልገል ራስን በራስ የማስተዳደር እና የመሳሰሉ መብቶችን የብልጽግና ፓርቲ አያስቀርም ወይ ተብሎ ለቀረበው ስጋት የጎደለንን ነገር ለማሟላት እንጂ ያገኘነውን ለማስቀረት አይደለም፣ ፓርቲ የምናቋቁመው ሲሉ ምላሻቸውን ሰጥተዋል። ዶክተር ስሜ አክለውም ህወሀት በብልጽግና ፓርቲ ፕሮግራምና ደንብ ላይ ከተወያዩ በኋላ ከብልጽግና ፓርቲ ጋር ሊቀጥሉ ወይም ላይቀጥሉ እንደሚችሉ ውሳኔ ማሳለፋቸውን ገልጸው መቀጠል ካልፈለጉ ግን የብልጽግና ፓርቲን ሐሳብ በሚደግፉ የትግራይ ተወላጆች በኩል ፓርቲው ትግራይ ውስጥ ቅርንጫፍ እንደሚኖረውም አስታውቀዋል። አቶ ለማ መገርሳም የሐሳብ ልዩነታቸውን ሚዲያ ላይ ከማቅረባቸው በፊት ለፓርቲው ቢያቀርቡ የተሻለ ነበር ሲሉ አክለዋል። ዘገባውን ያደረሰን አዲስ ቸኮል ነው። ከቅርብ ሳምንታት ወዲህ በሱዳን ንግድ ሚኒስቴር በተላለፈው ውሳኔ መሰረት የሱዳን የጸጥታ ኃይሎች በሀገሩ የሚኖሩ በርካታ የኢትዮጵያ ዜጎችን ማሰራቸው ታውቋል። በሱዳን የኢትዮጵያ ባለሙሉ ስልጣን አምባሳደር ሸፈራው ጃርሶ በመቶዎች የሚቆጠሩ ኢትዮጵያን በካርቱም ኡምዱርማንም ማረሚያ ቤት በእስር ላይ መሆናቸውን አረጋግጠዋል። አምባሳደር ሽፈራው ሲናገሩ በፖሊስ በቁጥጥር ስር የዋሉ ኢትዮጵያውያን ከዚህ በፊት ባልተለመደ መልኩ በአስቸኳይ ፍርድ ቤት እየቀረቡ መክፈል የሚችሉትን የገንዘብ መቀጮ እየተላለፈባቸው መሆኑንም አክለው ገልጸዋል። አምባሳደር ሽፈራው ስለ ጉዳዩ ከሱዳን ጠቅላይ ሚኒስትር ጋር የተነጋገሩ ሲሆን ጉዳዩ በቶሎ እልባት እንዲያገኝ የሱዳን ጠቅላይ ሚኒስትር አብደላ ሐምዶክን መጠየቃቸውን ገልጸዋል። ኒውዚላንድ ውስጥ ባለፈው ሰኞ በተከሰተው እሳተ ገሞራ ምክንያት የሞቱት ስምንት ሰዎች አስክሬኖችን ለማንሳት ነገ ዋይት ደሴት ወደ ተባለ ቦታ ሰራተኞች እንደሚልኩ ባለስልጣናት ተናግረዋል። የእሳተ ገሞራው ፍንዳታ ባለመረጋጋቱ አስክሬኖችን የሚያነሱ ሰራተኞች የመላኩን ጉዳይ ባለስልጣናቱ አዘግይተውት ነበር። ሌላ ከባድ እሳተ ገሞራ ሊነሳ የሚችልበት አርባና ስልሳ ከመቶ እድል መኖሩን የኒውዚላንድ የርዕደ መሬት ቁጥጥር አገልግሎት አስታውቋል። እሳተ ገሞራው ከተነሳበት ቦታ መርዛማ ጋዝ መውጣቱንም ቀጥሏል። ደሴቱ በአሲድ አመድ የተሸፈነ መሆኑም ታውቋል። ብሪታንያ ውስጥ ዛሬ ከተለመደው ቀደም ብሎ ጠቅላላ ምርጫ እየተካሄደ ነው። ብሪታንያ ከአውሮፓ ሕብረት አባልነት ለመውጣት ከሶስት ዓመታት በፊት በህዝበ ውሳኔ በወሰነችው መሠረት ምርጫ ማካሄዱ ለረጅም ጊዜ ሲጠበቅ የቆየውን የፍቺ ሂደት ፍጻሜ እንዲያገኝ ያስችል ይሆናል የሚል ግምት አለ። አድማጮቻችን፣ ለአሁን ያሉ አጫጭር ዜናዎች ይህንን ይመስሉ ነበር። ዘርዘር ያሉ ዘገባዎች ወደሚደመጡበት ምዕራፍ እንሻገራለን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ ራዲዮ ይቀጥላል። አብረናችሁ የምንቆየው ሀብታሙ ስዩምና ደንገረ መሆነን። አሁን ዘርዘር ያሉት ዘገባዎች ወደሚደመጡበት ምዕራፍ እንሻገር። ጠቅላይ ሚኒስትር አብይ አህመድ የኖቤል ሽልማታቸውን ተቀብለው ወደ ሀገር ቤት ሲገቡ ከቦሌ አየር ማረፊያ እስከ አራት ኪሎ ቤተ መንግሥት ሞቅ ያለ አቀባበል ተደርጎላቸዋል። ሙክታር ጀማል ሂደቱን ተከታትሎ ዘገባ ልኮልናል። ጠቅላይ ሚኒስትር አብይ አህመድ የኖርዌይ የኖቤል ሽልማታቸውን ተቀብለው ወደ ሀገር ቤት ሲገቡ ንጋት ላይ የተለያዩ የማህበረሰብ አካላት በደቅደቅ ጥጭለማ ነበር ወጥቶ የተቀበላቸው። ከቦሌ አየር ማረፊያ እስከ አራት ኪሎ የጠቅላይ ሚኒስትር ቤተ መንግሥት ድረስ የተዘረጋው የህዝብ ሰልፍ ደስታና ፈንጠዝያ ነበር የሚሰማው። ከአዲስ አበባ ከተማ ነዋሪዎች በተጨማሪ በፊንፊኔ ልዩ ዞን አካባቢ የሚገኙ ከእኩለ ሌሊት ተነስተው ወደ አዲስ አበባ ቦሌ አየር ማረፊያ ማቅናታቸውን ነው ለአሜሪካ ድምፅ የተናገሩት። ዶክተር አብይ የኖቤል ሽልማት በማግኘታቸውና ለሀገራችን ትልቅ ተስፋ በማትረፋቸው ደስታ ለመግለጽ ነው። ይሄ ፈረሰኛ እዚህ የተገኘው በጠቅላላ የደስታ መግለጫን የአንድነት መግለጫን፣ እንደዚሁም ለሀገራችን ብልጽግና ሰላምን በተመለከተ የሚያመለክት ነው ብዬ ነው እናስበው። እንደነሱ የጠቅላይ ሚኒስትር አብይ አህመድ የኖቤል ሽልማት አቀባበል ስነ ስርዓት ላይ የተሳተፉ ሰዎች ሽልማቱ ጠቅላይ ሚኒስትሩ በአፍሪካ ቀንድ ያስገኙትን በማበረታታት ሀገር ውስጥም የበለጠውኑ ሊሰሩ እንደሚገባና መነሳሳት የሚፈጥርላቸው መሆኑን ተናግረዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ። ከአዲስ አበባ በማዳመጥ ላይ የምትገኙት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ ነው ወደ እናንተ እየቀረበ ያለው። ወደ ቀጣዩ ዘገባ እንሻገር። ቀጣዩ ዘገባ እንግዲህ የተባበሩት መንግሥታት ድርጅት የትምህርትና የትምህርት የሳይንስና የባህል ተቋም በኢትዮጵያውያን ዘንድ በድምቀት ከሚከበሩ ሃይማኖታዊና ትውፊታዊ በዓላት መካከል አንዱ የሆነውን የድምቀት በዓልን በዓለም የማይዳሰሱ የመስህብ ሀብቶች ውስጥ መመዝገቡን ይፋ አድርጓል። ሀብታሙን ስዩም ዝርዝሩን እንዲያሰማናል። የተባበሩት መንግሥታት ድርጅት የትምህርት የሳይንስና የባህል ተቋም በኢትዮጵያውያን ዘንድ በድምቀት ከሚከበሩ ሃይማኖታዊና ትውፊታዊ በዓላት መካከል አንዱ የሆነውን የጥምቀት በዓልን በዓለም የማይዳሰሱ ቅርሶች መዝገብ ላይ መመዝገቡን ይፋ አድርገዋል። ተቋሙ ይህን ውሳኔውን ያበሰረው ከዲሴምበር 9 እስከ 14 የአውሮፓውያኑ ዘመን አቆጣጠር በኮሎምቢያ ቦጎታ ካደረገው 14ኛው የበይነ መንግሥታት ኮሚቴ ጉባኤ በኋላ ነው። ይህ ውሳኔ ለኢትዮጵያ የቱሪዝም ዘርፍ ምን ይጠቅማል ብለን የጠየቅናቸው የቱሪዝም ኢትዮጵያ ዋና ኃላፊ አቶ ስለሺ ግርማ በዓሉን ጠብቀው ከዘመን ዘመን ለማሸጋገር ይህ ውሳኔ ካለው ፋይዳ ይጀምራሉ። ጥምቀት በዓል በረዥም ጊዜ ተጠብቆ እንዲቆይ ለኮንሰርቬሽኑ ወይም ለጥበቃው በዚሁ ዩኔስኮ በመዘገበው ባህላዊና ክዋኔ እሴት መሰረት ተጠብቆ እንዲቀጥል ከፍተኛ የሆነ አስተዋጽኦ ይኖረዋል። ኮንሰርቬሽኑ ማለት ነው። ፕራክቲካል ወደ ቱሪዝሙ ስንመጣ ፕሮሞሽን ከፍተኛ ጠቀሜታ ነው ያለው። ምክንያቱም በዓለም አቀፍ ደረጃ ቱሪስቶች ዩኔስኮ የሚመዘግባቸው ቅርሶች ምን አይነት ቅርሶች እንደሆነ ያውቃሉ? በተለይ የማይዳሰሱ ተብሎ ሲመዘገብ አንደኛ፣ ይህ ክብረ በዓል ወይ እየተመዘገበው እሴት ኤግዚስቲንግ መሆን አለበት። አሁን እየተናወነ ያለ መሆን አለበት ድሮ ይከናወን የነበረና ያለፈ መሆን የለበትም። ስለዚህ አሁን ያለ መሆኑን ምስክርነት መስጫ ነው። በተጨማሪ እነዚህ አሁን በዩኔስኮ የሚሰሩ በዩኔስኮ የሚጻፉ አርቲክሎች፣ በዩኔስኮ በኩል የሚሰሩ ፕሮሞሽኖች ሙሉ በሙሉ የጥምቀት በዓልን የሚያጠቃልሉ ነው የሚሆነው። የገጽታ ግንባታ ስራ ለመስራትም ከፍተኛ አስተዋጽኦ አለው። አቶ ስለሺ ከዚህ በተጨማሪ በማህበረሰቡ ዘንድ የጥምቀት በዓል ሃይማኖታዊና ባህላዊ ዳራው ተጠብቆ እንዲኖር መልካም መነቃቃትና እውቅናን እንደሚፈጥር አንስተው በርካታ ሀገር ጎብኚዎችን በመሳብ ለብዙሀን ገቢ መዳበር ያለውን ጠቀሜታም ያነሳሉ። በአሁኑ ሰዓት በጥምቀት ወቅት ከፍተኛ የሆነ የጌጣጌጥና የአልባሳት ግዥ ስለሚፈጸል ኢኮኖሚካሊ በተለይ ለዶሜስቲክም ነው ይሄ የውጭ ቱሪስትን ከመሳብ አልፎ ሀገር ውስጥ ያለውን የአጠቃላይ የገንዘብ እንቅስቃሴ እና ማህበራዊ መስተጋበር የሚያሳድግ ነው የሚሆነው። ዓለም አቀፍ ቅርሶችን ብቻ ፈልገው እየዞሩ ለሚጎበኙ ቱሪስቶች ደግሞ አንድ ተጨማሪ የዓለም ቅርስ ቱሪስቶችን ሊስብ የሚችል በዓለም አቀፍ ዩኔስኮ የተረጋገጠ ቅርስ አግኝተናል ማለት ነው። ስለዚህ ዩኔስኮ ራሽናሊ አይቶ ነገሮችን ገምግሞ ያጠበቀው ቅርስ አለ ማለት የዓለም አቀፍ ማህበረሰብ ቅርስ ሆነ ማለት ነው። ስለዚህ ጥምቀት ከዚህ በኋላ የኢትዮጵያውያን ቅርስ ብቻ ሳይሆን የአለም ማህበረሰብ ቅርስ ነው። ስለዚህ የአለም ማህበረሰብ የእሱን የራሱን ቅርስ ለማየት በከፍተኛ ቁጥር ይመጣል ብዬ ነው ማምነው። በአጋጣሚ ደግሞ በዚህ ሰዓት ይሄ እንደ ደብል አቺቭመንት ነው እንደ ሀገር ክቡር ጠቅላይ ሚኒስትራችን የኖቤል የሰላም ሽልማት ያገኙበት ከመሆኑ አንጻ በተለይ ንብረ ቀደምት ወይም ኢትዮጵያ በተለይ የቱሪዝም ሀብቷ በከፍተኛ ደረጃ እየተዋወቀበት ወር ነው ብዬ የማስበው እኔና እንደ እድል ነው የሚቆጥረው ተቋማቸውና፣ የቅርስ ጥበቃ ባለስልጣን ተጨማሪ ባህላዊና ትውፊታዊ ሀብቶችን ለማስመዝገብ ጥረት ማድረግ መቀጠሉንም አቶ ስለሺ ግርማ አክለዋል። በቅርብ እንኳን የማውቃቸው የአሸንድዬ፣ አሸንዳ፣ ሻደይ፣ ሶለል ክብረ በዓል አለ። በተጨማሪ የገና ክብረ ተባላል ሌሎችም በርካ በተለያዩ ሀይማኖቶች በክርስትናም፣ በእስልምናም በማህበራዊ እና ባህላዊ ሴቶችን ሊመዘግቡ የሚችሉ በርካታ ዝርዝር ሀብቶች በቅርስ ጥበቃ ባለስልጣን በኩል ወደ ዩኔስኮ የተላኩም አሉ። በዝግጅት ላይ ያሉ ማንድቤች እንደ ሀገር እስካሁን የተመዘገቡት እጅግ በጣም ከፍተኛ ቁጥር ያላቸው ቢሆንም ወደፊት የሚመዘገቡት ይበልጣሉ የሚል መት ነው ያለ። የተባበሩት መንግሥታት ድርጅት የትምህርት፣ የሳይንስና የባህል ተቋም የማይዳሰሱ ዓለም አቀፍ የመስህብ ሀብቶች መዝገብ ላይ ከዚህ ቀደም ሶስት ኢትዮጵያዊ ትውፊታዊ ባህላዊና ሃይማኖታዊ ሀብቶች ተመዝግበዋል። እነሱም የመስቀል በዓል የፍቼ ጫምበላላ የሲዳማ አዲስ ዓመት አከባበር እንዲሁም የገዳ ስርዓት ናቸው የጥምቀት በዓል አራተኛው ሆኗል ማለት ነው ለአሜሪካ ድምጽ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ሬዲዮ ወደ እናንተ የሚደርሰውን ጋቢና ቪኦኤ ነው። በኢትዮጵያ የንባብ ባህል እጅግ ዝቅተኛ ደረጃ ላይ እንደሚገኝ ተነግሯል። በባህር ዳር ከተማ በተዘጋጀ የንባብ ሳምንት ላይ በችግሮቹ ዙሪያም ውይይት ተደርጎ ነበር። ዘጋቢያችን አስቴር ምስጋናው ተሳታፊዎቹን አነጋግራ ተከታዩን አጠናቅራለች። በብሔራዊ ቤተ መጻሕፍትና ቤተ መዛግብት አዘጋጅነት በሀገር አቀፍ ደረጃ የንባብ ሳምንት በባህር ዳር ከተማ በቅርቡ ተካሂዶ ነበረ። ይህ በተለያዩ ዝግጅቶች በተካሄደው የንባብ ሳምንት አንድ ገዢ ጭብጥ ይዞ ነበር። ይህም አንባቢ ትውልድ እየጠፋ ነው የሚል ነበረ። በተለያዩ መድረኮች ላይ የተገኘው ደራሲ ኃይለ መለኮት መዋል ኢትዮጵያ በዓለም አቀፍ አንባቢያን መስፈርት ስትለካ የመጨረሻ ደረጃ ላይ እንደምትገኝ ተናግሯል። የንባብ ባህሉ ወይ ደሞ ልማዳችን በጣም በዝቅተኛ ደረጃ ላይ ስለሚገኝ በዓለም እኮ እኔ አንድ ጥናት ላይ ያየሁት መጨረሻ ካሉት አገሮች እኮ አንዱ ኢትዮጵያ መጨረሻ ደረጃ ላይ ካለ ነው። እንደው በስንቱ መጨረሻ እንሆን። ጋዜጠኛ ከዚህ ጥኛ በፍቃዱ አባይ ይህንን ሀሳብ ይጋራል። ግልብ ንባብ፣ ሁሉም ሰው ሊያነብ ይችላል። በጥልቀት የሚያነቡ ሰዎች የሉንም። ለምን አላማ እንደተጻፈለት የሚያውቅ እውነተኛውን ከእውነተኛ ያልሆነው የሚለይ ጉዳዩን መቀበል አለብኝ ወይስ መቀበል የለብኝም ብሎ የሚፈትሽ ትውልድ የለንም ነው ዋናው ጉዳይ እንጂ። በየዓመቱ እኮ በጣም በመቶ ሺዎች የሚቆጠሩ የሚያነቡና የሚጽፉ ተማሪዎች እንኳን እኮ እናስመርቃለን። እሱ አይደለም ጉዳዩ። በአጠቃላይ ደግሞ እንደ ሀገር ካሰብሹ ደግሞ አንባቢ አይደለም። 49 ከመቶ የሚሆኑ የኢትዮጵያ ሕዝብ ውስጥ ማንበብና መጻፍ የሚችለው የሚችሉ 49 ከመቶ ብቻ ነው። 51 ከመቶ የሚሆኑ አያነብም። ካለ አብላጫው ቁጥር ማንበብና መጻፍ አይችልም ካለ አያነብም ማለት ነው። ይህንን መረጃ መሬት ላይ ባለ እውነታ መገምገም ሳይሻል አይቀርም በማለት ዋናው ግቢ በር ላይ የተማሪዎችን የንባብ ባህል ለማዳበር አልሞ ከሰባት ዓመት በፊት አቶ መልሰው ከበደ የተባለ ግለሰብ የጀበና ቡና መሸጫ ቤት ከፍቷል። ዋና ዓላማው ግን ቡና ሊጠጣ የሚመጣ ተማሪ ከትምህርት የሚተርፈውን ጊዜ የተለያዩ መጽሐፍትን በማንበብ የንባብ ባህሉን እንዲያዳብር ያለመ ነበር። ታዲያ በዚህ ቤት ቡና ለመጠጣት የሚመጣ ተማሪ የቡና ቁርስ ተብሎ የሚቀርብለት የመጽሐፍትን ዝርዝር የያዘ ወረቀት ወይም ሜኑ ነው። ተማሪው ያዘዘው ቡና እስኪደርስ ድረስ የፈለገውን መጽሐፍ ከመደርደሪያ አንስቶ ያነባል። ይህ ልምድ እስከ ሁለት ሺ ስምንት ዓመተ ምህረት ድረስ በጥሩ ሁኔታ እየዳበረ መጥቶ ነበር። አሁን ግን ጠፍቷል፣ ይላል አቶ መልሰው። እስከ ሁለት ሺ ስምንት መጨረሻ ድረስ ምንም እንትን የለው። መጽሐፍም ሰው ያመጣልኛል፣ ሰውም ያነባል፣ ይከራከራል፣ ይወያያል። የብቻውን የሚያነብም አለ። በግሩፕ ሲመጡ ደግሞ የሆነ መጽሐፍ ላይ አንስተው ወይ መጽሐፉን ይዘት በኔጌቲቭ ሳይድ እና በፖዚቲቭ ሳይድ በሁለት ግሩፕ ተከፍለው ሲከራከሩ ታያቸዋለሽ። እንደዚህ እንደዚህ አይነት እየሆነ እስከ 2008 አካባቢ ደህና ነበረ። መጽሐፎች ሲጠይቁን የምንሰጣቸው፣ ሲወጡ ሲገቡ ቼክ የምናረጋቸው፣ መቶ እስከ ሁለት መቶ መጽሐፎችን ሰው ለማየት ጠይቆ ይወስዳል። አሁን ኦልሞስት አስር እና አስር በታች ማለት ይችላልሽ። በአሁኑ ሰዓት በሚያነብና በማያነብ ወጣት መካከል ያለውን ልዩነት በተመለከተ አቶ መልሰው ከራሳቸው የሕይወት ተሞክሮ ጋር በማስተሳሰር እንዲህ ነግረውኛል። እኔ ያገኘሁት ጥቅም በጣም ታጋሽነትን፣ እንደገና ደግሞ አሁንም በየደቂቃውና በየሰከንዱ በሚፈጠሩ ነገሮች ወደ ጠብ ከመውሰድ ይልቅ ለምንድን ነው ያንን ሰውዬ እኔ ጋር እንዲቀጭ ያደረገው እንዲገደድ ያደረገው ነገር በሚል ሰውየውን ገፍቶ እንኳን እኔም በደል ቢያደርስብኝ ሄጄ ከራሱ ጋር ጠይቄ አነጋግሬ ቢያንስ እኔ የምችለው በድሎኝም እኔ የምችለውና ማድረግለት ነገር ካለ የምችለው ካለ እሱን ነገር አድርጌ ሰውዬውን አረጋግቼ በነጋታው ካደረኩለት አራትና አምስት እጥፍ እምጦ እንዲክሰኝ በሚያደርገው ነገር አብዛኛውን አድርጌ አውቃለሁ። በተደጋጋሚ ይሄን ታጋሽነትን አግኝቻለሁ፣ ምክንያታዊነትን አግኝቻለሁ። ደራሲ ኃይለ መለኮት መዋልም አንባቢ ትውልድ የሚያተርፈውን ሲገልጽ የሰውን ሕይወት ይለውጣል፣ አስተሳሰብን ያሳድጋል አሰላሳይና አንድን ነገር በሚገባ ተረድቶ ውጤታማ የሚያደርግ ስራ ለመስራት ይበጃል ነው። ስለዚህ የትውልድ ማንበብ አለበት። ከተማረበት ትምህርት ውጪ ሌሎች መጽሐፍትንም ማንበብና ዕውቀትን ማካፈልና ራሱን መጋራት አለበት። ያነበበ ትውልድ በቀላሉ አይንበረከክም፣ በቀላሉ አይገዛም። በርካሽ አስተሳሰብ ሕሊናውን አይሸጥም፣ አይለውጥም። ጽኑ ዓላማ ይኖረዋል። ለሌሎች የሚተርፍ የእውቀት አዝመራ ያተርፋል ነው። ጋዜጠኛ በፍቃዱ አባይ ደግሞ በጥልቀት ካለማንበብ የሚመጡ ኪሳራዎችን ሲጠቅስ በመላው ሀገሪቱ ያሉትን ነገሮች ተመልከቻቸው። ሀገሪቷን አሁን ወደማትፈልግበት ተፈልግበት አዘቅት ውስጥ ህብረተሰቡ ውስጥ መከፋፈሉ፣ ልዩነቱን፣ ግጭቶቹን እየሰበኩ ያሉትን እነማን ናቸው? በምንድን ነው እየተሰበኩ ያሉት? እስቲ ትልቁ ሚኒ ሚስሉት የጽሁፍ መረጃዎች ናቸው የጽሁፍ መልክቶች ናቸው። እና ማን ናቸው እነዚያን ሰዎች መልክቶች የሚጽፏቸው? ለምን አላማ ነው የሚጽፏቸው? የት ሆነው ነው እየጻፋቸው ያሉት የሚለውን የመመርመር ብቃት የለንም። ያ እኮ ነው በጥልቀት አንባቢ ማለት በጣም በመቶዎች የሚቆጠሩ መልክቶች፣ በመቶ የሚቆጠሩ ዜናዎች በሞባይል አማካኝነት ይመጡልኛል ከዛ ውስጥ የሚበጀኝን እወስዳለሁ፣ የማይበጀኝን እተዋለሁ። ይሄ ማለት ነው ወደ እውነት ወደ ወደ መሬት ስትተረጉሚው ያለው ነገር ይሄ ነው። ወደ መጽሐፍት ስትወስጂውም እንደዚህ ነው። ሁሉ መጽሐፍቶች ጥሩ አይደሉም። ሁሉ መጽሐፍቶች በጎ መልዕክት አስተላላፊዎች አይደሉም። ሁሉ መጽሐፍቶች በህይወታችን ውስጥ የምንፈልገውን ነገር የሚሰብኩን አይደሉም። ራስን ስለማጥፋት የሚሰብክ መጽሐፍ እኮ ሊያጋጥምሽ ይችላል። ተቀበየዋልሽ? በህይወት ተስፋ ስለመቁረጥ የሚሰብክሽ መጽሐፍ እኮ ልታገኝ ትቻለሽ። ትቀበያለሽ? አሁን ያለው ነባራዊ ሁኔታ ወደ ዩኒቨርሲቲ ምስት ለውጩ ወደ ሁለት ዕለት ህይወታችን በአሁን ባለንበት ነባራዊ ሁኔታ ውስጥ ደግሞ ፖለቲካው ስለሆነ ግዝፍ የነሳው ግዝፍ በነሳው ጉዳይም ስተነተኝ ወደ ይህንን ነው የሚሰጥሽ፣ ሌላ ምንም የተለየ ነገር ሊሰጥሽ ሀገር የምታድገው በስሜት ሳይሆን በእውቀት ነው። በእውቀት የት ይገኛል ካልን ደግሞ መጽሐፍት ውስጥ ነው። የተለያዩ መጽሐፍትን አንብቦ አስተሳሰቡን የገነባ ትውልድ አይደለም ለራሱ ለሀገሩ ይተርፋል። አስቴር እናመሰግናለን። አሁን ደግሞ በተለያዩ ርዕሶች ላይ እናንተን ድምፅ የምናሰማ ወደ ምናሰማበት አፍታ እንሸጋግራለን። ከሰሞኑ በተለያዩ መድረኮች ላይ ፌዴራሊዝምና አህዳዊነት የሚሉ ቃላት በርክተው ይሰማሉ። ለመሆኑ ፌዴራሊዝም ሲባል ምን ትረዳላችሁ? ከአህዳዊ ስርዓት ጋርስ ያለው ልዩነት ምንድነው? በሚል ወጣቶችን ጠይቀናል። ሀሳባቸውም እንደሚከተለው ይሰማል ባለው ከጎንደር ዩኒቨርሲቲ ተመርጬ ያለው ስርዓት ነው ያው ፌዴራሊዝም ሲባል እኔ ያው እንደምረዳው ማዕከላዊ ራት ያለው ምሳሌ እንደ ኢትዮጵያ ኮንቴክስት ምኖር ለአሉት ብሔረሰቦች ወይም ክልሎች እራሳቸው ይገለገላሉ ብሎ በማሰብ ያው ስልጣን ዲስትሪቢዩት የሚያደርግ በአንድ እጅ አልተያዘ ማለት ነው። አህዳዊ ስርት ከሆነ ሁሉም ነገር በማዕከላዊ ይሆናል ማለት ከላይ የወጣ ትዕዛዝ በቀጥታ ይፈጸማል። ራሂል ፍቅሬ አርባ ምንጭ ዩኒቨርሲቲ የአራተኛ ዓመት ሲቪል ኢንጂነሪንግ ተማሪ ነው። እንግዲህ እኔ እንደምረዳ የገባኝ የምነግርሽ ነው፣ ትክክል ቢሆን ላልሆንም ይችላል። ፌዴራሊዝም ማለት መንግስት ማለት ነው። ከብሄር ወይም ደግሞ ጎሳን ምናምን ማዕከል በማድረግ የተለያዩ የክልል ችሎችን መስርቶ ከዛ ደግሞ እነሱን ክልሎች የሚያስተዳድር ደግሞ አንድ ሀን መስርቶ የሚያደርገው ስርዓት ይመስለኛል ካለ እንደዛ ነው ፌዴራሊዝም ግን ሁሉ እየራሱ ተከፋፍሎ ራሱን በራሱ የማስተዳደር ነገር ያለው ይመስለኛል። ክ የማር ይባላል በራዲዮ የተዳድርግ ያለው እኔ ፌዴራላዊ ናህዳዊ የሚለው እንግዲህ ፌዴራል የሚለው እንደ እኔ አረዳድ ፌዴራሊዝም ሁሉን አካታች እና ሁሉን አሳታፊ ተጠቃሚ እንደሚያደርግ ነው። እንግዲህ መርሁም የሚተነክ ነው እንደገና ደግሞ ለክልሎች እንደ ጠላ ሆኖ ከነሱ ከእነሱ አቅም በላይ የሆነውን እሱ ይሰራል የሚል እሳቤ አለ። እዚህ ጋር ግን ማለት ነው በስሙ ከመነገድ ውጭ ተግባራዊ ነው የሚል እሳቤ የለኝም። ፌደራል መንግስት ስርዓት አሀዳዊ ስልጣንን በአንድ አካል ማድረግ ነው እ እንደምረዳው አሀዳዊ ማለት ወይም በተወሰኑ ግለሰቦች እጅ ያለ ነው እንግዲህ አዳዊነትን የማስቸው ሁላችሁም ሀሳባችሁን ስላካፈላችሁን እያመሰገንን፣ እስኪ አሁን ደግሞ የፌዴራሊዝም ባለሙያ ምን እንደሚሉ እንስማ። ዲሳይ መንግስት ይባላለ የአዲስ አበባ ዩኒቨርሲቲ የሰብአዊ መብትና ፌዴራሊዝም ረዳት። ፌዴራሊዝም ሲባል እንግዲህ አንድ የመንግስት አስተዳደር ስርዓት አማራጭ መገለጫ ተደርጎ ነው የሚወሰደ። ከትርጉሙ ስንነሳ ፌዴራሊዝም ሲባል እንግዲህ በዋነኛነት መግባባት፣ ፈቃደኝነት ወይም ቃል ኪዳን የሚለውን ሀሳብ ግምት ውስጥ ያስገባል። ስለዚህ በመግባባት፣ በመወያየት፣ በመደራደር፣ በመነጋገር ላይ የተመሰረተ እና በዛ ላይ የሚገነባ ህገ መንግስት ይኖራል ማለት ነው። ስለዚህ በህገ መንግስት የሚመሰረት ያ ህገ መንግስት ደግሞ ማዕከላዊ መንግስትና በክልሎች መካከል ያለውን የስልጣን ክፍል ይወስናል። ማዕከላዊ መንግስቱ በዋነኛነት የወክልና ስልጣን ይዞ በህገ መንግስቱ ላይ አንድ ሁለት ተብሎ በሚሰጡ ስልጣኖች ላይ አተኩሮ ይሰራል። የቀረው ስልጣን ሁሉ ለክልሎች በአብዛኛው የሚሰጡበት ሁኔታን መሰረት ያደርጋል። አንዱ መገለጫ እሱ ተደርጎ ሊወሰድ ይችላል። ሁለተኛ፣ ቢያንስ በፌደራል ስርዓት ወቅት በትንሹ ሁለት መንግስታት ይኖሩታል። የማዕከላዊ መንግስት ወይም የፌደራል እያልን የምንጠራው እና የክልል መንግስታት አንዳንድ ቦታ ከዚያም በላይ ሶስት አራት እርከን ሊኖረው ይችላል። በዋነኛነት እንግዲህ ስለ ፌዴራል ስርዓት ስናነሳ ወደ አይነቶችን ስንመጣ ሁለት አይነት ተደርገው ሊወሰዱ ይችላሉ። አንደኛው ህብረ ብሔራዊ መልክ ያለው የፌዴራል ስርዓት ተብሎ ይወሰዳል። ይህ ብዙ ብሔረሰቦች ብዙ የባህል እና የሃይማኖት ልዩነቶችን የሚያስተናግድ ወይም እንደዚህ አይነት ህዝብ ያለባቸው ሀገሮች በዋነኛነት የሚከተሉት ህብረ ብሔራዊ የሆነ ማለት ቋንቋን፣ ባህልን፣ ስነልቦናን የህዝቦችን ፍቃደኝነት እና እርግጥም በአካባቢም ወይም መልክዓ ምድራዊ ሁኔታውንም ግምት ውስጥ ያስገባ ይችላል አሰፋፈርንም ሀሳብ አድርጎ ዋናው ትኩረት ግን እነዚህን ልዩነቶች እንዴት ማስተናገድ ይቻላል፣ እንዴት አብረው ሊቀጥሉ ይችላሉ የሚለው ላይ የሚሰራ ነው። ሁለተኛው መልካ ምድራዊ የሆነ የአደረጃጀትን የሚከተል ነው የሚሆነው። መልካ ምድራዊ የሆነው አደረጃጀትን የሚከተሉት የፌደራል ስርዓት አጠቃላይ አንድ ሀገር ስልጣን ማዕከል ላይ እንዳይከማች አገልግሎቶች፣ የፍትህም ሊሆን ይችላል፣ የማህበራዊ የባህላዊ ሆን የኢኮኖሚ አገልግሎቶች በቅርበት ወደ ህዝቡ አካባቢ ቀረብ ብለው የሚሰጡበት ሁኔታ ለማመቻቸት መልክዓ ምድር መሰረት አድርጎ ክልሎች የሚደራጅበት በዚህ አይነት ሁኔታ ሁለት አይነት ይሆናል ማለት ነው። በመልክዓ ምድር ላይ የተመሰረተ ፌደራል ስርዓት ይኖራል። በባህል ላይ፣ በቋንቋ ላይ፣ በማንነት ላይ በብዙ መልኩ የሚመሰረት እነዚህን አካታች በሆነ መልኩ ለማስተዳደር በሚያመች መልኩ ህብረ ብሔራዊ የሆነ የፌደራል ስርዓትም ግምት ውስጥ ሊገባ ይችላል። ያው የአሃዳዊ ስርዓት የሚባለው የማዕከላዊ መንግስት ይኖራል። የማዕከላዊ መንግስት ህግ ያወጣል፣ ፖሊሲ ይቀርጻል ያለምንም ክርክር፣ ውይይት፣ ተቃውሞን ሳይመታበት በቀጥታ የሚተገበርበት ሁኔታ ይኖራል። ስለዚህ ታች ያሉት አስተዳደር እርከኖች በፖሊሲ ላይ ተወያይተው አማራጭ የሚያቀርቡበት ሁኔታ አይኖርም። ህጎች ላይ ይሄ ትክክል አይደለም ብለው ራሳቸውን ሀሳብ የሚያቀርቡበት ሁኔታ አይኖርም። እንዳለ ከማዕከላዊ መንግስት የሚወርድላቸውን ፖሊሲ፣ ፕሮግራም፣ እቅድ እና ህግ ተግባራዊ የሚያደርጉበት ሁኔታ አይኖራል። ስለዚህ ዝም ብሎ ከዕለት ዕለት ስራውን ለማስኬድ ነው እንዲበየዳ የሚኖሩት እርከኖች ዋነኛነት የማዕከላዊ መንግስቱ የሚያደራጃቸው የሚመራቸው የዘን ባለስልጣናቱንም የሚሾማቸውን ማዕከላዊ መንግስት ሁኔታ ነው ያለው። በድጋሚ ሁላችሁንም እናመሰግናለን። ቪኦኤ አምሃሪክ ብላችሁ በፌስቡክ ገጻችን ላይ ስልክ ቁጥራችሁን ብትተውልን ለእናንተም ደውለን የተለያዩ ጥያቄዎችና ሀሳቦቻችሁን እንድታካፍሉን እናደርጋለን። ጋቢና አት ቪኦኤ ኒውስ ዶት ኮም ብላችሁም ደግሞ ኢሜይል አድርጉልን። ቀጣዩ ጋቢና ቴክ ነው። እንግዲህ ሳይንቲስቶች እጅና እግራቸውን ለማንቀሳቀስ የሚከብዳቸውን ሰዎች የሚያግዝ አዲስ ቴክኖሎጂ ፈጥሯል። ሀብታሙ ስዩም ዝርዝሩን ይነግረናል። በርናት ገርሽ የኮምፒውተር ላይ ጨዋታዎችን ተጫውታ አታውቅም። አሁን ላይ ግን ዓመቱን በሙሉ ስትጫወት ከርማለች። ስፖርታዊ ጨዋታዎች አሊያም ፍልሚያ የተሞላባቸው ጨዋታዎች ሊሆኑ ይችላሉ። ሁሉንም ለማገገሚያ እንዲሆን በተሠራ ቴክኖሎጂ አማካኝነት በኮምፒውተር ስክሪን ላይ ትከውናቸዋለች። እንደ አውሮፓውያን አቆጣጠር በ2015 ዓ ም ግሊቦ ላስቶማ መልቲፎርም የተባለ የአንጎል ዕጢ እንደተገኘብኝ አወቅኩ። ይህ የጤና ችግር ጆን ማኬንን ከገደላቸው ጋር ተመሳሳይ ነው። ችግሩን ለማስወገድ ከመጠን በላይ የተወሰደው የማዳን ሂደት መስመር ስቶ ዛሬ ግራ እጇና እግሯ እንዳይንቀሳቀሱ ሆነዋል። ነርስ የነበረችው በርናት ዳግም መንቀሳቀስ ትችል ዘንድ ፈጣን እርምጃ መውሰድ እንዳለባት ተረዳች። በዚያ ወቅት ነበር ኒው ፌክት የተሰኘውን የቴክኖሎጂ ኩባንያ ያገኘችው። ኩባንያው የኮምፒውተር ጨዋታዎችን ከአካል ማገገሚያ እንቅስቃሴዎች ጋር የአንጎል ተግባር እንዲመለስ ለማድረግ ይጠቀማል። ከስድስት ወራት የየዕለት የኮምፒውተር ላይ ጨዋታዎች በኋላ በርናት የእጅዋን የመንቀሳቀስ አቅም መለሳ ለማግኘት ይችላለች። የኒኦፌክት ኃላፊ ስካች ኪም በሕፃንነት ዘመኑ ስፓይና ቢፊዳ የተሰኘ መሰል ችግር ተጠቂ ነበረ። ያለፈበትን የማገገም መንገድ አሁንም ያስታውሳል። ጀርባዬ ላይ ከፍተኛ የቀዶ ሕክምና ተደርጎልኛል። መነሳትን፣ መቀመጥን፣ መተኛትን የመሳሰሉትን በሚደጋግመው የማገገሚያ ሂደት ውስጥ አልፍ ያለሁ ነው ያለው። እስከ አትኪም እንደሚለው ድግግሞሽ እጅግ ጠቃሚው የአካል ማገገሚያ ክፍል ነው። ሆኖም የሰለች ክንውንም ነው። ኤንን ለመቅረፍ ነው ኒው ፌክት መታወቂያ የሆነው ስማርት ግላቭ የተሰኘውን ምርት የፈጠረው። ይህ የኤሌክትሮኒክ ጓንት አጽም የሚመስልና እጅ ላይ የሚቆራኝ ነው። ላዩ ላይ ባሉት መቀበያዎች አማካኝነት እንቅስቃሴዎችን ይከታተላል። ሁሉም እንቅስቃሴዎች በመተግበሪያ ስርዓቱ በኩል ይመዘግባሉ። ይህ ስርዓት የታካሚውን የማገገም ጉዞ በመመዝገብ ታካሚው ተጨማሪ መፈተኛውን እንዲሞክር ያበረታታል። አሁን በመተግበሪያ ስርዓቱ ወይንም ሶፍትዌሩ ላይ እንደሚታየው ክንድን በማንቀሳቀስ ረገድ ሶስት ዲግሪና የፊት እጅን ክፍል በማንቀሳቀስ ደግሞ አስራ አምስት ዲግሪ አግኝተሻል ይሄ የሆነው ባለፉት ስምንት ሳምንታት ውስጥ ነው ነው ያለው ስካትኪም የኒዮፌክት የቅርብ ጊዜ ምርት ኒዮማን ይባላል። አዲስ እጅ ማለት ነው። ኪም እንደሚለው ምርቱ ምንም አይነት እንቅስቃሴ በማይኖር ጊዜ የታማሚውን ጣት ለማንቀሳቀስ ይጠቅማል። ከዚህ አልፎ ቴክኖሎጂው ታማሚውን በአስቸጋሪ የማገግም ሂደት ውስጥ እየጠቀመ ነው። 往事。 一个特别。 አድማጮቻችን እስካሁን ድረስ አብራችሁን ስለነበራችሁ እናመሰግናለን የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናጓል ቪኦኤ አምሃሪክ ብላችሁ በፌስቡክ ገጻችን ላይ ሀሽታግ ቪኦኤ ብላችሁ ደግሞ በትዊተር ገጻችን ላይ መልእክቶቻችሁን አድርሱን በኢሜይልም ደግሞ ጋቢና አት ኒውስ ዶት ብላችሁ ላኩልን እንግዲህ እስካሁን ድረስ አብረናችሁ የነበርነው ሀብታሙ ስዩምና የደን ገረመው ነበርን ከአቀናባሪያችን ሞክቤል ያቤሮጋ በዚሁ ተሰናብተናል ግን

Tönradan i vi och ejsa gantafan